ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ሬዲዮ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በአጭር ሞገድ በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። ሰላም፣ ጤና ይስጥልን። እንደምናመሻችው የዛሬ እሁድ የካቲት 29 2007 ዓ.ም እንደ አውሮፓውያን ዘመን አቆጣጠር ደግሞ ማርች 8 የዓለም የሴቶች ቀን ነው። ዕለቱን የተመለከቱ ዘገባዎች አሰናድተናል። የምሽቱ አስተናጋጆቻችሁ ሄኖክ ሰማግዜርና ቆንጂታ የነን። የስቱዲዮ እንግዳችን ወጣቷ የማህበረሰብ ለውጥ አራማጅና የዞን 9 ጦማር ጸሐፊ ሶሊያና ሽመልስ ነች። በዚህ እለት ታዲያ ከሴት ልጆች የእስር ይዞታ እስከ ወጣቶች እንዲደራጁና ሀሳባቸውን እንዲገልጹ የማህበረሰብ የመገናኛ ብዙኃን ስለከፈቱት በር እንነጋገራለን። በዚህ ሳምንት የሆነው እንግዲህ ምንድነው፣ የሁለቱ ሴት ታሳሪዎች ማህሌት ፈንታሁንና ኤዶም ካሳይ በተደጋጋሚ ለፍርድ ቤት ያቀረቡት ኮምፕላይን ነበረ። በጣም አያያዛችን ትክክል አይደለም፣ ከሌሎች እስረኞች በተለየ ሁኔታ እንታያለን ጎብኚዎች ሲመጡ ሊያዩን የሚፈልጉ ወይ ጓደኞች ሲመጡ አይፈቀደላቸውም። ለተወሰኑ የቤተሰብ አካላት ብቻ ነው የሚፈቀደው። በሌላው ዘገባችን ደግሞ በኢትዮጵያ በተለይ ደግሞ የሴት ልጆች በገጠር አካባቢ አንድ ከባድ ችግር አላቸው ይላሉ ቀጣዮቹ የመስታወት እንግዶች። የሆነች ተማሪ ብዙ ወጣቶች ከኋላ የተከተሏት ያሯርጧት ነበር እና ዩኒፎርም እንደለበሰች ነው ከዛ ምንድን ነው ስላቸው ልጆቹም መነገር የማይገባው ነገር ይነግሩኛል እንደዚህ ደምታ ምናምን ነገር ለብሷ ምናምን ይሉኛል አጥናና ሁን ነገረች ይለን ልጅቷ መጀመሪያ ከዛ ልጆቹን አባረርኩና ይህንን ሞደስ ገዛውና ከሱ ማሰብ ጀመርኩ ይህ ነገር ወደ ገጠሩ አዲስ አበባ ከተማ እንዲ ከሆነማ ገጠር የባሰበት መሆን አለበት አቶ ባልቻ ብርሃኑ ይባላሉ በጉዳዩ ዙሪያ ጥናት ያካሄዱ መምህር ናቸው የምሽቱ እንግዳችን ይሆናሉ። ለሁሉም እስከ ምሽቱ አራት ሰዓት ድረስ አብራችሁ እንድታመሹ እንጋብዛለን። ደሳለኝ መኮንን ዝግጅታችንን ይመራል። በቅድሚያ የዓለም ዜና እናሰማችሁ። ጤና ይስጥልኝ፣ ክቡራትና ክቡራን አድማጮች እንደምናመሻችሁ። ዜናውን የማሰማችሁ ሰለሞን አባተ ነኝ። ቴክኒሽያኑ ጀስቲን ቶአይት በስቱዲዮ መሳሪያዎች ላይ ሆኖ ፕሮግራሙን ይከታተላል። በቅድሚያ እንኳን አደረሳችሁ ለማርች 8 ወይም ዛሬ ማርች 8 የካቲት 29 ሴቶች በምጣኔ ሀብት በፖለቲካና በማኅበራዊ መስኮች የተጎናጸፏቸውን ስኬቶች በማሰብ በዓለም ዙሪያ በሺዎች በሚቆጠሩ ክንዋኔዎች ተከብረው ውሏል። ይህ ዕለት ከቤተሰቦቻቸው ጋር የተሻለ ህይወት መምራት እንዲችሉ የሴቶች እኩልነት ይበልጥ የሚረጋገጥባቸውን እድሎች ለማስፋት ጥሪዎች የሚስተጋቡበት ነው። የአፍሪካ ህብረት ኮሚሽን ሊቀመንበር ዶክተር ንኮሳዛና ዙማ ያወጡትን መግለጫ የሴቶችን ወሳኝነት አቅም ለማጠናከርና እነርሱንም ማሳደግ ለአፍሪካዊው አጀንዳ 2063 ስኬታማነት በሚል መሪ ቃል ነው የከፈቱት። በኢትዮጵያ ማኅበራዊ ድጋፍ ኮሚቴ ደግሞ የኢትዮጵያ ማኅበራዊ ድጋፍ ኮሚቴ ደግሞ በመካከለኛው ምስራቅ ባሉ ኢትዮጵያውያን የቤት ውስጥ ሰራተኞች ላይ እየደረሰ ያለው በደል ይቁም በሚል መፈክር እየተንቀሳቀሰ የዛሬውን እለት አስቦ ውሏል። ማርች ኤይት ወይም የካቲት 29 በዓለም አቀፍ ደረጃ ለ104ኛ በኢትዮጵያ ደግሞ ለ39ኛ ጊዜ ነው ዛሬ የተከበረውም። ዓለም አቀፍ ዕውቅና ያላቸው ነገር ግን በሀገር ውስጥ መንበረ ሥልጣናቸው አደጋ ላይ የወደቀው የየመን ፕሬዚደንት አብድራቡ ማንሱር ሃዲ አደን ከተማ ላይ ተንቀሳቃሽ መናገሻቸውን አቆሙ። በሌላ በኩል ደግሞ ዋና ከተማይቱ ሰንአ ውስጥ የቆዩት የመከላከያ ሚኒስትራቸው ጀኔራል ማህሙድ አልሱባይሂ ፕሬዚደንቱን ለመቀላቀል ዛሬ ወደ አደን ሄደዋል። ዋና ከተማይቱ በሁጤ አማጽያን ታጣቂዎች ቁጥጥር ስር የምትገኝ ሲሆን ፕሬዚደንት አቡድራቢ በአማጽያኑ ተጽዕኖ ሥልጣናቸውን መልቀቃቸውን ባለፈው ጥር አሳውቀው ነበር የየመን ጠቅላይ ሚኒስትርና ሌሎችም ከፍተኛ ባለስልጣናት አሁንም ሰንአ ውስጥ በቁም እስር ላይ ናቸው ስልጣን የመልቀቃቸውን መግለጫ ሰርዘው የሀገሪቱ ሕጋዊ ፕሬዚደንት እርሳቸው መሆናቸውን ላሳወቁት አብዱራቡ መንሱር ሀዲ የተባበሩት መንግስታት ድርጅት ዩናይትድ ስቴትስ፣ ሌሎችም በርካታ ምዕራባውያንና የፋርስ ባሕረ ሰላጤ ሀገሮች እውቅናቸውንና ድጋፋቸውን አጠናክረው ሰጥተዋቸዋል። የዩናይትድ ስቴትስ አምባሳደር ማቲው ቱየለርም እዚያው አደን ሄደው ጎብኝተዋቸዋል። ዩናይትድ ስቴትስ የሰንአ ኤምባሲዋን መዝጋቷን ብታሳውቅም ሰሜን ማሊ ውስጥ በሚገኝ የተባበሩት መንግስታት ድርጅት ሰፈር ላይ በተጣለ የሮኬት ጥቃት ሶስት ሰው መገደሉና 12 መቁሰላቸው ተዘገበ። ኪዳል ከተማ ውስጥ በሚገኘው የተባበሩት መንግስታት የማሊ ሰላም አስከባሪ ኃይል ሚኑስማ መደብ ላይ ከ30 በላይ የሮኬቶች መተኮሳቸውን ድርጅቱ ዛሬ ባወጣው መግለጫ አስታውቋል። ከተገደሉት መካከል አንዱ እንዲሁም ከቆሰሉት ስምንቱ የሰላም አስከባሪ ኃይሉ አባላት የሆኑ ወታደሮች ናቸው። የሚኑስማ ኃይል ወዲያው የአጸፋ ጥቃት መክፈቱን ባለሥልጣናቱ አመልክተዋል። ለጥቃቱ ኃላፊነት የወሰደ ወይም ለጊዜው እገሌ ነው የተባለ አካል የለም። የቻድና የኒጀር ጦሮች ናይጄሪያ ውስጥ በሚንቀሳቀሰው ጽንፈኛና ሁከተኛ የሽብር ቡድን ቦኮ ሐራም ላይ ቦርኖ ግዛት ውስጥ ጥቃት ዛሬ ማለዳ ላይ ከፈቱም፣ በሌላ ግንባር የካምሩንና የራሷ የናይጄሪያ ጦር ይህንን ሰሞኑን ለኢስላሚክ ስቴት ቡድን ማደሩን በይፋ ያሳወቀውን ቡድን እየወጉ መሆናቸው ተገልጸዋል። የእርሳቸው ሀገርና ሰሜን ኮሪያ በከባድ ፈተና ወይም ምርመራ ላይ እንዲወድቁ የተደረገው ነጻነታቸውን በእውን እየጠበቁ ያሉ ሀገሮች በመሆናቸው ነው ሲሉ የሶሪያ ፕሬዚደንት ባሻር አልአሳድ በሀገራቸው ውስጥ ለሚገኝ የሰሜን ኮሪያ ልዑካን ቡድን ዛሬ ተናገሩ። ዩናይትድ ስቴትስ ዮርዳኖስ ውስጥ ያላትን የሰላም ጓዶች ወይም ፒስ ኮርስ መርሃ ግብሯን ዘጋች። እዚያ ያሉ የሰላም ጓዶ አባላት የሆኑ ሰላሳ ሰባት በጎ ፈቃደኛ ወጣት ዜጎቿንም በጸጥታ ምክንያት በሚል አስወጥታለች። አንድ የቀድሞው የቼችኒያ ግዛት የፖሊስ አዛዥ ሩሲያዊውን የተቃውሞ መሪ ቦሪስ ኔምሶቭን መግደላቸውን አምነዋል ሲል አንድ የሩሲያ ዳኛ ዛሬ አስታወቁም። ለዜና የተያዘው ጊዜ ይኸው ነው። በነገራችን ላይ ክቡራትና ክቡራን አድማጮች ዛሬ በአሜሪካ አንድ ሰዓት ወደፊት በመሸጋሸጉ በክረምቱ እየተጠናቀቀ የሚሄድ ምክንያት አሁን ዋሽንግተን ዲሲ ላይ ከቀኑ ስምንት ሰዓት ከ ከሰባት ደቂቃ ሆኗል። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። የተከበራችሁ አድማጮች ወደ ቆንጅትና ወደ ሄኖክ ልመልሳችሁ። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት የሚተላለፈው ስርጭታችን እስከ ምሽቱ አራት ሰዓት ድረስ ይቀጥላል። አሁን መስታወት በድጋሚ እንደምናመሻችሁ የምሽቱ የመስታወት አዘጋጅና አቅራቢዎች ቆንጅት ታይና ሄኖክ ሰማ ግዜርነን ታዲያ የምሽቱ የመስታወት ዝግጅት የስቱዲዮ እንግዳ ይዟል። ሶሊያና ሽመልስ ናት እንግዳችን። በኢትዮጵያ በእስር የሚገኙት የዞን ዘጠኝ የጦማር ጸሐፊዎች አባል ናት። በአሁኑ ወቅት በቃሊቲ ማረሚያ ቤት ታስረው የሚገኙ ሁለት ወጣት የጦማር ጸሐፊና ጋዜጠኛ ሴቶችን ይዞታ ተመርኩዘን በብሔራዊ ደረጃ የሴት ልጆችን እስራት ይዞታ ከሕገ መንግሥቱ አንጻር እንቃኛለን። ሰፋ ያለ ውይይት ነው ያደረግ ነው። የኢትዮጵያ ሴቶች ልጆች በተለይም በገጠር የሚኖሩት ካሉባቸው በርካታ ችግሮች አንዱ በየወሩ የወር አበባ ወቅት መገልገያ ማጣታቸው አንዱ ግዙፍ ችግር መሆኑ ትኩረት እንዲያገኝ የሚያሳስቡ አንድ እንግዳሉን በዚህ የዓለም ሴቶች ቀን ጥሪ የሚያቀርቡበት ነው። አድማጮቻችን፣ ዝግጅታችንን የምንጀምረው በሙዚቃ ነው። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። ቀዳሚው የመስታወት ዝግጅታችን በኢትዮጵያ በእስር ላይ የሚገኙ የዞን 9 ጦማር ጸሐፊዎችን በተለይ ደግሞ ወጣቶቹ ሴቶች የተያዙበት የእስር ጉዳይ ላይ ያተኩራል። ዛሬ ማርች 8 እንደ አውሮፓውያን ዘመን አቆጣጠር ማለት ነው የዓለም የሴቶች ቀን ታስቦ ይውላል። በዚህ ዕለት ታዲያ በሴቶች ላይ የሚፈጸሙ ጥቃቶች ላይ አትኩሮት የሚደረግበት በመሆኑ የስቱዲዮ ውይይታችንም በዚሁ ላይ ይሆናል። እነዚህን ጭብጦች ከሕግ አግባብ አንጻርና የወጣቶችን የማኅበረሰብ ለውጥ እንቅስቃሴ እንቃኛለን። ሶሊያና ሽመልስ ካልታሰሩት ሶስት የዞን ዘጠኝ አባላት መካከል አንዷ ናት። በዋሽንግተን ዲሲ በሚገኘው ስቱዲዮአችን ብቅ ብላ ነበር ከእኔና ከሳሌም ሰለሞን ጋር ሆነና ያወያየናት። ባሳለፍነው ሳምንት የአዲስ አበባ ማረሚያ ቤቶች የሴቶች ዘርፍ ጥበቃ በእነ ሶሊያና ሽመልስ የክስ መዝገብ በተከሰሱት ማህሌት ካሳይና ኤዶም ጥላሁን ላይ የተፈጸመ በደል የለም ሲል ለፍርድ ቤት ምላሽ ሰጥቷል። ሶሊያና ሂደቱን በማብራራት ትጀምራለች። በዚህ ሳምንት የሆነው እንግዲህ ምንድን ነው? የሁለቱ ሴት ታሳሪዎች ማህሌት ፋንታሁንና ኤዶም ካሳዬ በተደጋጋሚ ለፍርድ ቤት ያቀረቡት ኮምፕሌን ነበረ። በጣም አያያዛችን ትክክል አይደለም፣ ከሌሎች እስረኞች በተለየ ሁኔታ እንታያለን። ጎብኚዎች ሲመጡ ሊያዩን የሚፈልጉ የጓደኞች ሲመጡ አይፈቀድላቸውም። ለተወሰኑ የቤተሰብ አካላት ብቻ ነው የሚፈቀደው ና ከዚ በፊትም አቅርበውታል። የመጀመሪያ ጊዜ ወደ የዛሬ ስድስት ወር አካባቢ ቃሊቲ እንደሄዱ ና ያን ጊዜ ግን ምንድነው እሱ ፍርድ ቤቱ የማረሚያ ቤቱን አስተዳደር ማድረግ የሚሻለው ከማረሚያ ቤቱ አስተዳደር ጋር ተነጋግራችሁ ፍቱ በማለቱ ጠበቆቻቸው በተገኙበት ከማረሚያ ቤቱ አስተዳደር ጋር ተነጋግረው ነበር ና የተወሰነ መሻሻል ነበረው እሱ ላይ ስለ መሻሻል ማለት ቢያንስ ማረሚያ ቤቱ ሰዓቱን ለማሻሻል ፍቃደኛ ነበረ። በቀን አስራ አምስት ደቂቃ ብቻ ነበረ የሚታዩት። ስለዚህ ማንኛውም የቤተሰብ ባልሆነ ጓደኛ ብዙ ሰውም ሄደ፣ ትንሽ ሰውም ሄደ በቀን ውስጥ ለአስራ አምስት ደቂቃ እሱም በጠዋትና በከሰዓት የመጠየቂያ ሺፍት በኩል ሳይሆን መሀል ላይ ባለው በምሳ ሰዓት ላይ ባለው ሁለቱ በሚቀያየሩበት ምሳ ሰዓት ላይ ማለት ሌሎች እስር ቤቱ እንዳሉ ታራሚዎች ገብተው ብቻቸውን ወጥተው ነበር የሚገናኙበት ና ያንን ለማድረግ ሞክሮ መጀመሪያ ተሞክሮ ነበረ ከማረሚያ ቤቱ ጋር በመግባባት መስራት ይሻላል በሚል ና በእሱ መሰረት ማረሚያ ቤቱ መጀመሪያ ያሉት ምንድን ነበረ? ሰዎች ሊጠይቋቸው ይችላሉ ግን የሚጠይቋቸውን ሰዎች ዝርዝር ስም ማስገባት አለባቸው። ሊመጣሉ የሚባሉትን ሰዎችና በእሱ ያ ቼክ እያደረግን ነው የምናስገባው የሚል ሀሳብ አምጥተው ነበር። በዛ መሰረት ስም ዝርዝር ጽፈው ሰጥተው ነበረ ያው ህጉ ምን ይላል አይልም ከሚለው ነገር ጋር ሳያያዝ ማለት ነውና፣ ህጉ ግን ግልጽ ነው ኮ በህገ መንግስቱ ማንኛውም እስረኛ በህግ ቁጥጥር ስር ያለ እስረኛ ያለውን መብቶች ህገ መንግስቱ ይዘረዝራል። በቤተሰቦቻቸው በመረጡት ሰዎች የመጎብኘት የሕክምና አገልግሎት የማግኘት የተለያዩ መረጃዎችን የማግኘት መብት አላቸው። ይሄ ተጠብቆላቸዋል። በፍጹም እንግዲህ አሁን እያወራው ያለሁት ራሱ አሁን ማብራር አለህ። አስተዳደራዊ ጉዳይ ውይይት እያልኩኝ ያለሁት ከህግ ውጪ ባለ በታች በጣም በመጨረሻው አፈጻጸም ስታንዳርድ ላይ እንግዲህ፣ በጣም ዝቅተኛው ስታንዳርድ ነው ይሄ። ከማረሚያ ቤቱ ጋር መነጋገር ይሻላል፣ ተግባብቶ መሄድ ይሻላል። ከማረሚያ ቤቱ አስተዳደር ጋር ያለ ግንኙነትን ጥሩ ማድረግ ይሻላል በሚለው ፍርድ ቤት ውስጥ ሄዶ ጉዳዩን ከመውሰድ በሚል ነበረ። ያው አልተሳካም። በተለይ ባለፉት ሶስት ሳምንታት አካባቢ በጣም የጠበቀ ሆኖ የሚያዩዋቸው ሰዎች እንግዲህ የሚፈቀደው ምንድን ነው? ለቤተሰብ አባል የሆነ ማለት ወንድም እህት ከሆነ የቅርብ የቤተሰብ አባል የሚባል እናት፣ አባት፣ ወንድም እህት የሚባል ሰው ሊፈቀድ ይችላል። ከዛ ውጪ እንደ ጓደኛ የምትቆጥሩ የሚቆጥሩት አንድ ሰው ካለ አንድ ሰው መጨመር ይችላሉ። ስለዚህ የሚጐበኘ ሰው የቤተሰብህ ቁጥር ነው ማለት ነው። ለምሳሌ በመሀሌት ፋንታሁን ያሏት የቤተሰብ አባላት አራት ናቸው። አንድ ጓደኛዋን ጨምሮ በአምስት ሰው ብቻ ወይም በስድስት ሰው ብቻ ልትጎበኝ ትችላለች ማክሲማም። በኢዶም ካሳይ በኩል ስታይ ብዙ እህቶች ስላሏት እነሱን ይጨምርና አራት አምስት ሆነው ከዛ ውጪ የእናትና አባትን ጨምረ አንድ ወይም ሁለት ሰው ሊጎበኛት ይችላል ተብሎ በዛ ቁጥር ውስጥ ነበር ተገድቦ ያለው ማለት ነው። ና ከዚህ ወጣ ባለ ሁኔታ መጀመሪያ ማረሚያ ቤቱ ፍቃደኝነትም አሳይቶ ነበር። የሰብዊ መብት ኮሚሽኑም ሰዎች ሄደው ነበረ በነገራችን ላይ ና አንደኛው የእስረኞችን አያያዝ አይደለም የኢትዮጵያ ሰብዊ መብት ኮሚሽን የመንግስቱ ማለት ነው። የእስረኞችን አያያዝ ሲገመግሙ እናያለን ብለው ሄደው ሲያነጋግሩ አንደኛው የሰሙት ጉዳይ ይህንን ነበረ። አያያዛቸውን በተመለከተ የሚታዩበት ጊዜ አስርና አስራ አምስት ደቂቃ ነው፣ በጣም አጭር ነው የሚለውን ትንሽ ሊገርም ይችላል። ኮሚሽኑ አምስት ደቂቃ ማስጨመር እንችላለን ነው ያለው እንጂ ይሄ ህጋዊ አይደለም። ምን አይነት አሰራር ነው ግን ይህን የሚያደርጉት? እንግዲህ አፈጻጸም ላይ ነው እየተነጋገርን ያለ ነው። የማረሚያ ቤቶች አስተዳደር የራሳቸው የሆነ ህግ አላቸው። የሚመስለው ምንድነው አሁን ሁለቱ ለይቼ ላይ ል ይችላል ለምሳሌ ቃሊቲንና ቂሊንጦን ማየት እንችላለን። ቂሊንጦ ላይ ወንዶቹ አሉ፣ በማንኛውም ሰው መጎብኘት ይችላሉ። የጎብኚ ገደብ የለም። ቢበዛ አንዳንድ ጊዜ ብዙ ጎብኚዎች የሚመላለሱ ጎብኚዎች ትንሽ ኢንቲሚዴት ቢደረጉ ነው። ከዛ ውጭ ባለፈ ግን ማንኛውም ሰው ሄዶ መጎብኘት ይችላል። እዛ ነው የታሰሩት ቅሊንጦ ነው የታሰሩት። ቅሊንጦ ያሉት ወንዶቹ ናቸው። ሴቶቹ ቃሊቲ ናቸው። ቃሊቲ ናቸው። ስለዚህ የሚመስለው ምንድን ነው የቃሊቲ አስተዳደር በራሱ የፈጠረው አስተዳደራዊ አስተዳደራዊ ጫማ፣ በተመሳሳይ ኬስ በተመሳሳይ የክስ ፋይል የተመዘገቡ ሰዎች ባሉበት የማረሚያ ቤት ልዩነት ብቻ ነው ይሄ እየተፈጠረ ያለው ስለዚህ የሚመስለው ምንድን ነው ቃሊቲ አስተዳደር ለብቻው ተለይቶ የሚያስቀምጣቸው ሌሎች ገደቦች አሉ ማለት ነው። ምክንያቱም እነዚህ ገደቦች ቂሊንጦ ላይ አይደረጉም እና ስንልም የነበረው እሱን ነበረ። በተመሳሳይ ጉዳይ በተመሳሳይ ክስ ሂደት ላይ ያሉ ሰዎች ናቸው፣ በተመሳሳይ መልኩ መብታቸው ሊጠበቅላቸው ይገባል ነው አሁን ባለፈው ፍርድ ቤቱ ግን ያደረገው ምንድን ነው እሱ ለፍርድ ቤት መጨረሻ ላይ ከማረሚያ ቤቱ ጋር ያደረገው ውይይት ሳይሰራ ሲቀር ፍርድ ቤት አቤቱታቸው ገብቶ ፍርድ ቤት አቤቱታውን አይቶ አቤቱታው ምላሽ እንዲሰጥ ማረሚያ ቤቱን ጠይቆ ነበረ። የመጀመሪያው ዙር የነበረው የፍርድ ቤት ሂደት ላይ ማረሚያ ቤቱ በጽሁፍ መልስ ይዞ አልመጣም። በጽሁፍ መልስ ይዞ ነበር እንዲመጣ ይጠየቀው። ለእሱም የሰጡት ምክንያት ምንድን ነው? አለቆች ስብሰባ ላይ ስለነበሩ ይፈርሙበት አልቻሉም ደብዳቤውን፣ ስለዚህ በደብዳቤ ጽሁፋችን ይዘ መምጣት አልቻልንም፣ ና ብለው የተላኩት ሰው መልእክታቸውን አደርሰዋል። እኔ መናገር እችላለሁ ማረሚያ ቤቱን ወክዬ ብለው ፍርድ ቤቱ ማረሚያ ቤቱን ለመወከል ትክክለኛ ሰው አይደሉም የማረሚያ ቤቱ ኃላፊ ወይም አስተዳደር ነው ይምጣ የተባለው። ሲቀጥልም ደግሞ በጽሁፍ የተጻፈ ምላሽ ይዞ መምጣት ሲገባቸው ለማረሚያ ቤቱ አላመጡም ብሎ ያው ቅጣትም አላረግም። በመሰረቱ እንደዛ መሆን ሲገባው እንደዚሁ ሲመላለሱ ነው ሌላ ቀጠሮ ወደ ሌላ ቀጠሮ ከአንድ ሳምንት በኋላ እና በዛን ወቅትም ተናግረዋል። ጠበቆቻቸውም የተናገሩት ምንድን ነው ይሄ የመብት ጉዳይ ነው። ሌላው የሌላኛው መሰረት ዋናው የህግ ሂደት ቢራዘም እንኳን በአፋጣኝ ፍትህን የማግኘት መብት ምናምን ይዛባል ትላለህ እንጂ ኢሚዲየትሊ አፌክት የሚያደርጋቸው ወዲያው እንትን የለም። ግን ይሄኛው ግን የእያንዳንዱ ቀን ውሏቸውን ነው የሚነካውና ስለዚህ በአስቸኳይ በአጭር ቀጠሮ ይሰጠልን ብሎ ነበር። ያው ፍርድ ቤቱ አንድ ሳምንት ቀጠሮ ሌላ ቀጠሮ ሰጠ። በዚህኛው ሳምንት ላይ ሁለተኛው ቀጠሮ ላይ በጽሁፍ ይዘው መጥተዋል። በጽሁፍ የ ይዘው ኃላፊ ማረሚያ ቤቱ ኃላፊ የሴቶች ይመስሉኛል። በጽሁፍ ይዘው የመጡት ምንድነው ሙሉ ለሙሉ አልከለከልንም ከአለማለመኛው ማረሚያ ቤት በተሰው በተለየ እየታዩ አይደለም፣ አያያዛቸው ተመሳሳይ ነው የሚሉትን ነገሮች ዝርዝር አምጥተዋል። እንግዲህ ፍርድ ቤቱ ያለው ምንድን ነው ሁለቱንም የአቤቱታውንና የማረሚያ ቤቱን ምላሽ አይተን ምላሽ እንሰጣለን ነው። ጠበቆች በዛ ወቅት ሰጥተዋል አስተያየት። ከዚህ በፊት እኛ ከማረሚያ ቤቱ ጋር ተነጋግረናል። ማረሚያ ቤቱ ያምናል እንደዚህ አይነት ገደብ እንዳለ ያን ገደብ እንዳለ ከእኛ ጋር አምኖልን ተወያይተን ያን ገደቦች ለማንሳት አስተዳድራዊ ውይይት አድርገን ነበር። ያነጋገርናቸውን ሰዎች ና እነማን እነማን የማረሚያ ቤት ኃላፊዎች ጋር እንደተነጋገርን ለፍርድ ቤቱ ላመጥቀስ እንችላለን ብለዋል ጠበቆቹ። እስቲ እንዲያው ለአድማጮቻችን ለማስታወስ ያህል የታሰሩት የዞን ዘጠኝ ጦማር ጸሐፊዎች ና ጋዜጠኞች እነማን እንደሆኑ ና ምን ትሰሩ እንደነበር አስታውሽን። የታሰሩት ዘጠኝ ዘጠኝ ልጆች ናቸው። ዘጠኝ ልጆች ስድስቱ የዞን ዘጠኝ ላይ የሚጽፉ ልጆች ናቸው። ሶስቱ ደግሞ ያው በጣም በተለይ ሁለቱ አክቲቭሊ አገር ቤትም ያለ የሚታተም ሚዲያ ላይ በተለያየ መልኩ የሚሰሩ ጋዜጠኞች ናቸው። ጋዜጠኞቹ ተስፋ ለሞለየስ ብዙ ብዙ የኅትመት ውጤቶች ላይ ሰርቷል አማርኛ፣ እንግሊዝኛ ከአዲስ ነገር ጀምሮ ፎርቹን ላይ አዲስ ስታንዳርድ የተለያዩ የህትመት ውጤቶች ላይ የሚሰራ ያው የታወቀ ጋዜጠኛ ነው። አስማማው ኃይለ ጊዮርጊስ አስማማው የአዲስ ጉዳይ ማኔጂንግ ኤዲተር ነው የነበረውና አዲስ ጉዳይ ጋዜጣ ላይ ሰርት ወደ ስምንት አመት ሰባት አመት አካባቢ ሰርቷል። ከሮዝ ጀምሮ ሲቀይሩ ህትመቱን ሲቀይሩ ጋዜጠኞቹንም የጦማር ጸሀፊዎቹንም ሁላችንም አብረን ሰርተናል። ያው በስራም የምንገናኝ ሰዎች ነን። በስፋት አብረን የሰራን ሰዎች ነን። የቀረበው ክስ ደግሞ እንግዲህ ጠንከር ያለ ክስ ነው የቀረበው ሶሊያናሽ መልስ አንቺም በሌለሽበት ነው የተከሳሽው ስ የክሱኑም ጭብጥ አስረጅም ክሱ እንግዲህ ያው የመጀመሪያው እንደምታስታውሰው ከነበረ የመጀመሪያው ሶስት ወር ሰማኒያ ምናምን ቀን ምንም ነገር አላወቅንም ነበረ። ማዕከላዊ ነበረ የተያዙት ሁሉም ወንዶቹም ሴቶቹም። ስለዚህ ማዕከላዊ ውስጥ እየተካሄደ የነበረው ነገር ምን እንደነበረ ክሱ ምን አይነት ሊሆን እንደሚችል የመሳሰሉት ነገሮች ማወቅ አስቸጋሪ ነበር። ወጥተው ፍርድ ቤት ደርሰው ይመለሳሉ። የጊዜ ቀጠሮ እየጠየቀባቸው ቤተሰብም ይሄዳ ያቸዋል። ግን ምን መረጃ አልነበረም። ስለዚህ ከሶስት ወር ከፈጀ ኢንትሮጌሽን በኋላ ምርመራ በኋላ ነው ክሱ የመጣው ና ስለዚህ ክሱ መጀመሪያ ሲመጣ መጀመሪያ ላይ ደግሞ ሲታሰሩ የተያዙበት የማሰሪያ ማዘዣ ብለነዋል፣ ብዙ ጊዜ ማንስተነዋል፣ ህገ መንግስቱን በሀይል ለመዳድ መንግስታዊ መንግስታዊ ያልሆነ ሰብአዊ ተቋማት ናን ከሚሉ ድርጅቶች ጋር አብሮ በመስራት በመጪውን ምርጫ ተከትሎ አመጽ ለማነሳሳት በመዘጋጀት ላይ እያሉ ናቸው፣ በዛ ምክንያት ነው የተያዙት የሚል ስለ ህገ መንግስቱ። እንዲያውም አንድ ዘመቻ አድርጋችሁ ነበረ ፌስቡክ እና ትዊተር ላይ በማህበረሰብ ድረገጾች ያኔ አነጋግረናችሁ በዚህ ዝግጅት የቀረባችሁበት ሁኔታ ነበረ። ህገ መንግስቱ ህገ መንግስቱ ይከበር የመጀመሪያው ብዙዎችም ያወቁን ይመስለኛል በህገ መንግስቱ ይከበር ዘመቻ ነው ህገ መንግስቱ ላይ ህገ መንግስቱ የጸደቀበትን ቀን አስከትሎ ህገ መንግስቱን ይከበር የሚል አንድ ዘመቻ ጀመርን ስለ ህገ መንግስቱ የተለያዩ ጽሁፎች ጻፍን ስለ መገናኛ ብዙሀን ነጻነት አወራን ከዛ ቀጠልን የዛን ጊዜ ምንም ተስፋይን ጽፌ ነበር አስታውሳለሁ ከዛ ሶስተኛው ላይ የሰላማዊ ሰልፍ መብትን አስመልክቶ ኢትዮጵያ ውስጥ በጣም የተረሳ መሰለንና ይሄ ነገር እየተረሳ መጣ። አንድ ስምንት አመት ሆነ ሰው መሰለፍ እንኳን ማሰብ ከጀመረ ብለን የስለማዊ ሰልፍ መብትን አንቀጽ ሰላሳን አስመልክተን ሰራን። እኔ በግሌ በጣም የምወደው ዘመቻ ነው እሱ። ታዲያ ይህን ከሆነ ያረጋ። ከዛ አራተኛው፣ ስማ አራተኛው በሽብርና ህገ መንግስት መናድ እንዴት ልትከሰሱ። በጣም እንዲያው ስንነጋገረው አሁን ቀላል ሊመስል ይችላል። ከባድ ክስ ነው ክሱ። በእስር ቤት ደግሞ በርካታ ወጣቶች እየተጎሳቆሎ ያለበት ክስ ነው። ና እንዴት እዛ ጋር ሊመጣ ቻለ? እንዳልኩ ነው እንዳልኩ መጀመሪያ ስንታስ ተስሩ ሲካሄድ ህገ መንግስቱን በሀይል መናድ የሚል ነው የነበረው። ና ትንሽ ተስፋ ነበረን ወደ ሽብርም ህጉ ስላልሄደ ማለት ነው። ስለዚህ አሁን ባለው ሁኔታ አገሪቶ ውስጥ መጭ ማክሲመሙን ከፍተኛውን ቅጣት የሚያመጣው የጸረ ሽብር ህጉ ነው። ሞት ድረስ ሊሄድ ይችላል። የተጠቀሰብን አንቀጽም እሱ ነው። ከሀያ አመት እስከ ሞት ድረስ ሊያደርስ የሚችል እና እድሜ ልክ ጽኑ እስራት ድረስ ሊያደርስ የሚችል አንቀጽ ብለው ማለት የመጀ ማክሲማሙን የጸረ ሽብር ህጉ ላይ ያለውን። ብዙዎቻችሁ ኢህአዴግ አዲስ አበባ ሲገባ ስንት አመታችሁ ነበር? እኔ አንድ አራት። አንዳንዶች ጡት እየጠቡ እንደነበር ሰምቻለሁ። በጣም ሀያ አምስት አመት ሀያ አምስት አመት ልጅ። አሁን በዚህ ሳምንት ልደቱን የሚያከብረው አጥራፍ ሀያ አምስተኛ አመት እንዴት ግን አትኩሮቱ በተለይ ከዚህ በፊትም ተነጋግረው ነዋል። ሶሊያነ በዚህ ዝግጅት ሰፋ አድርገን ወጣቶች ላይ የማህበረሰብ ድረገጾች ላይ አትኩሮት እንዳደረገ የኢትዮጵያ መንግስት በተለይ ወከባና ማጣደፉን በጋዜጠኞች በወጣት ጋዜጠኞች ላይ በወጣት የፖለቲካ መሪዎች ላይ እንዳደረገ የሰብአዊ መብት ድርጅቶች ይገልጻሉ። ሁማን ራይትስ ዋች በዚህ ባሳለፍነው ወር ያወጣው ሪፖርትን ብንመለከት ባለፉት ስድስት ወራት ሰላሳ ጋዜጠኛ ነው ከሀገሪቱ የወጣው። ባለፈው አንድ አመት ጊዜ ውስጥ ከስልሳ በላይ ጋዜጠኛ ነው ከ ከሀገሪቱ የወጣው። ይሄ ትልቅ ቁጥር ነው እንደ ኢትዮጵያ ያለ በተለይ የመገናኛ ብዙሀን ላይ አቅም ያልተገነባበት ሀገር የመናገር ነጻነትን ደግሞ በስፋት በጋዜጠኝነት ስነ ምግባርም ሆነ አልፎም ደግሞ ስራውን በመስራትና ለህዝቡ መረጃ በማድረስ ወጣቶቹ ኃይልም ያላቸው እነሱ ናቸው። ደፍረውም የመናገር የማጋለጥ ሀሳብም ያላቸው እነሱ ናቸው። ደግሞ ተባብረውም ለመስራት ወጣት ሁልጊዜ ጊዜ ዝግጁ ነው። ለምንድን ነው ይሄ የሆነው ብላችሁ ታስባላችሁ? እንዲ አሁን መለስ ብለሽ ስድስት ወር ለማሰቢያ ጊዜ አግኝተሻል ና መለስ ብለሽ ስታስብ ለምን ይመስልሻል? እውነቱን ለመናገር ከዚህ በፊትም ብዙ ቦታ ብዬዋለሁ። የማይጠበቅ ነገር አልነበረም። እኛ የመጀመሪያዎቹ አይደለንም። ሀሳብም ነጻነት መግለጽን ተከትሎ የተለያዩ ነገሮች እስርና፣ መውከባው ስደቱም ሲደርስብን ና እናውቀው ነበረ ይሄ ነገር የሆነ ቀን እኛ ላይ ሊመጣ ይችላል። ምክንያቱም እኛ እስር ቤት እንሄዳለን፣ ሌሎች የታሰሩ ጋዜጠኞችን እንጠይቃለን፣ እናቃለን፣ ከነሱ ጋር እናውቃለን። እና በንጽጽርም ደግሞ ስታየው ንቁ የሚባሉ ልጆች ነን። ሚዲያውን የምንከታተል የምናነብ። ስለዚህ ነገሩ ስማችሁም የመጣው ከእስር ቤቱ ጋር ከእስር ቤቱ ጋር እንደሱ ብዬ ልጠይቅ አስቤ ነበረ። ስለ ስሙና ለምን ዘጠኝ ተማሪዎች በሚል ርዕስ ስር እንደ ጀመራችሁ ስለ እሱ ብታካፌን። ስሙ እስር ቤት እንሄዳለን። ምንድን ነው የሆነው? ሁላችንም ኢንተርኔት ላይ ነው የምንተዋወቀው። ከኢንተርኔት ውጭ አንተዋወቅም። ማንኛችንም ከኢንተርኔት አንተዋወቅም። አብሮ የተማረ አብሮ የሰራ ሰው የለምና ኢንተርኔት ላይ ነው ሁላችን የምንተዋወቀው። ግን አንድ አይነት ነገሮችን በማውራት አንደኛው ሌላኛው ሀሳብ በመስጠት አንዳንዶች በጣም ረጅም ጊዜ የቆየ ጠንካራ ብሎግ አላቸው። እንደ በፍቃዱ አይነት አሁን ረጅም አመት የራሱ የሆነ ጦማር አለው እዛ ላይ ይጽፍ የነበረ ነው። ሌሎች ደግሞ ኢንተርኔት ላይ ነው የምንተዋወቀው ና በዛ ኢንተርኔት መተዋወቅ፣ አንዳንዶቻችን የራሳችን ብሎግ አለን፣ ሌሎች ደግሞ ማህበረሰብ ሚዲያው ላይ በጣም ረጅም ነገር በመጻፍ ውይይት በማሳት ና ምን ነው የምንተዋወቀው የነበረው ና ከሱ ነው እንግዲህ ወደ በአካል ተገናኝቶ ወደ ማውራት ከዛ ሀሳብ ተስማማችሁ ና አዎ የመጀመሪያ ወይስ በሀሳብም ተለያይታችሁም በጣም አይነት ለመናገር የመጀመሪያው ስንገናኝ የተገናኘ ነው። የአለም ደቻሳ ኤቨንት ነው። የአለም ደቻሳ ላይ ያለ ሁነትን ለማስተጋጀት ነው። መካከለኛው ምስራቅ ህይወቷ አልፎ ቤተሰቦቿን ለመርዳት ቤተሰቦቿን ለመርዳት ማህበረሰብ ሚዲያው ላይ ቪዲዮን ታስታውስ ከነበረ በጣም ይታይ ነበረ። እሷ ህይወቷ ያለፈበት ቪዲዮ ስትጎተት ሚያ ወጣቶች ይንቀሳቀሱ ነበር። በዚያን ጊዜ እኔ በጣም የሚገርመኝ ነገር ነው። ያን ጊዜ በማህበረሰብ ድረገጾች ውስጥ ከማህበረሰብ ጥያቄዎች እንደዚህ ከመካከለኛው ምስራቅ የደረሰ ሁኔታ ቢሆን ስለ ውሃ ስለ መብራት በስፋት ነበርኩ ጽሁፍ አሁን አሁን ይመስል ከኛ ስር በኋላ በጣም ዝም ነው። አዎ በጣም ብያለው። ከዛ በፊትም ያን ጊዜ በጣም ብዙ ሰው ይናገራል። እና ያኔ ሀሳቡ መጣ። እንዲሁም እዚህ ያሉ ልጆች ናቸው ሀሳቡን ያመጡት መሀሌት ነበረች እዚህ፣ ከዛ ኢትዮጵያ አንድ ሌላ ልጅ ነበረ። ሁለቱ አንድ ላይ ሆነው ለምንድን ነው አንድ ነገር ማናደርገው ይህን፣ ሁላችንም እዚህ ሆነን ከምንናደድ ወደ ተግባር መሄዳን ነገር ማድረግ ይቻላል ተባለ። ኢትዮጵያ ላይ የመጀመሪያው ኢቨንት ተካሄደ ማለት ነው። እሱ ላይ ብዙ ልጆች ተሳትፈዋል። እኛ ብቻ አይደለንም። እና ግን በዛ እሱ እድል ነበረ፣ በአካል እንድንገናኝ እድሉን አመጣ ማለት ነው። ከዛ እሱ ይሄ ካለቀ በኋላ በተከታታይ እንገናኝ ነበረ፣ እየተገናኘን መጣን። ከዛ ለምንድን ነው እሱ ቤት ማን ሄደው እና ለምን አንጠይቃቸውም የሚል ሀሳብ ቀል ቀለላ አርገን ነበረ ሄድን እና ሄደን ን ስን ጠይቅ ና ላክ እኛ አጋርነቱን ስናሳይ ያገኘነው ሪያክሽን በጣም ጥሩ ነበረ። ደስ ብሏቸው አየን። ስለዚህ ይሄ ከሆነ እንደዚህ የሚያረግ ከሆነ ለእኛ ብዙም የሚቸግረን ነገር አይደለም። ተገናኝተን ቡና ስለዚህ እዚህ ድረስ ከመጣቸው አይቀር ለምን ገባ አትሉም ነው ከሁለት ዓመት በኋላ መመላለሳቸው አይቀር ለነገሩ እንደ ዛ ብላ ቀልዳ ነበረ። እኛ የሄድን ጠይቃታለን። በየወሩ ና ጠፋችሁ ትለናለች። አንዳንድ ጊዜ የምንሄድበት ኢንተርቫሉ ሲቀንስና የሆነ ጊዜ ላይ አንዳንዴ ደግሞ በጣም ቶሎ ቶሎ እንሄዳለንና መመላለስ አበዛችሁ እኛም ተመላልሰን የገባ ነው ብላ ታሾፍ ነበረ። እኛም ቃሊቲ ተመላልሰን የገባ ነው ብላ ትቀልድ ነበር። እነዚያ እንቀልድ ነበረ። እንዲያውም ቃሊቲ መግባት አለ አለመግባት የሚለውንም ጉዳይ እንደ ሁልጊዜ ጭንቅላቱ ውስጥ ከጀርባ እንዳለ ነው የሚያሳየው። እንዲህ አይነት ነገሮች ውስጥ ሰው እስረኛው ጠየቅ እንዲያ ነገሮችን ባረክ ቁጥር የሆነ ሪስክ አብሮ አለ። አሁን አሁን ባለው ደረጃ በተግባር ሲመጣ የምትጠብቀውን አይነት ባይሆንም ማለት ነው። እንደዛ ነው የሆነው። ስለዚህ ከዛ በኋላ ስምንት ዞን አላቸው። ቃሊቲ ስምንተኛ ዞን ላይ ሴቶቹ ያሉበት ዞን ነው የተፈረደባቸው ሴቶቹ ያሉበት ዞን ነው እና ውጭ እኮ ዘጠነኛ ዞኑነቱ ትንሽ ሰፋ ከማለቱ ውጭ ከኛ ብዙም አትለዩም እያሉ ይቀልዱብናል። እዛ ና በኋላ ላይ ያን ጊዜ ማለት አንድ በየቦታው ከምንጽፍ ለምን አንድ ላይ ጽሁፎቻችን አንድ ቦታ እንሰበስባቸውም፣ ና የሆነ ብሎግ ላይ ሁላችንም ብንጽፍ ውይይቱ እንረዳዋለን። አንደኛው ያየነው ክፍተት ምንድን ነበረ? በጣም ብዙ ውይይት አለ፣ ግን መስመር አልያዘም። ኦንላይን ኢንተርኔት ላይ ያለው ውይይት፣ ና ለምን እንደዛ አናረግም? እኛ የምናወራው ዘጠኝ ሰዎች አንድ ሰብስቦት አንድ ቦታ ብንጽፍ ውይይቱም ወደዛ መምጣት ይችላል፣ ና መስመር መያዝ ይችላል የሚል ሀሳብ መጣ ማለት ነው። ና ያን እያሰብን ምንም በለው ምን በሚባል ብሎግ ጦማር ስም እንጀምር እየተባለ ስለነበረ ና ከዛ ከእስር ቤት ቀልዱ ሲመጣ በኋላ ስንወጣ አንደኛው ከማዕከላችን የነበረው ልጅ ለምንድን ነው ተለያዘ ዘጠኝ አንለው የሚል ሀሳብ አመጣ። ወዲያው ነ ሁላችንም ጥሩ ሀሳብ ነው አሪፍ ስም ነው ተባለ። ከዛ ብሎጉ ተመሰረተ ና እዛ ላይ ጽሁፎች ማምጣት ጀመሩ ማለት ነው። ስለዚህ የመጀመሪያው አመት ከምናምን ይርሌ የተለያዩ ጽሁፎች ይወጡበታል። ያን ያህል የሚባል ማለት ሰዎች ለሰዎች በሚነገር ደረጃ የሚባል ማስፈራራት፣ ክትትል ምናምን አልነበረውም። ያኔ ኦንላይን ያሉ የተወሰኑ ሰዎች ወይ ይሰድቡሃል ወይ የሆነ ነገር ይልኩብሃል ወይ ቆይ ታገኘታላችሁ ና የሚል ሰው አለ። አይተኸው የመጀመሪያው ቀን ትደነግጣለህ። ከዚያ ከአንዱ ለቀም በኋላ ትለምደዋለህ። አድማጮች፣ ውይይታችን ሰፋ ያለ ነው፣ አልተጠናቀቀም። በቀጣዩ የመስታወት ዝግጅት የምናቀርብ ይሆናል። እንድትከታተሉ እንጋብዛለን። በጣም ቆንጅታዬ ሴት መሆን ነው የሚያምረኝ። ይህን ዘፈን ስሰማ እውነት ለመናገር በትክክል እንደሚረዱልህ አድማጮች፣ አዎ ጣይቱን መሆን የማይፈልግ ማናለ? ግን በእውነት ጣይቱ፣ እኔም ራሴ ክብር ይሰማናል። ጣይቱን መሆን ነው የምፈልገው፣ ሴት መሆን ነው የምፈልገው። ስ በዚህ የሴቶች ቀን ታላቅ ድል ነው፣ ሀይል የሚሰጥ ሙዚቃ ነው። አድማጮቻችን ወደ ተከታዩ ዘገባችን እናልፋለን። ዘገባው ቆንጅቴ ያንቺ ነው አው ሄኖክ፣ የኢትዮጵያ ሴት ልጆች በተለይም በገጠር አካባቢ የሚኖሩት አንድ ከባድ ችግር አለባቸው ይላሉ ቀጣዩ የመስታወት እንግዳችን። አንድ ብቻ ትሉ ይሆናል። ሴቶች ልጆቻችን አንድ ችግር አለባቸው ብለውም አልቋጩትም። ብዙም የማይወራ እንደ ነውር የሚቆጠር ገና ጫፉ ያልተነካ ግዙፍ ችግር ነው፣ ይታሰብበት ነው የሚሉት ጠለፋ፣ ያለእድሜ መዳር፣ ግርዛት፣ የትምህርት የጤና ጉዳይ ወዘተርፈ በአእምሯችሁ መጥተውባችሁ ይሆናል። እነሱም ከባድ ማህበራዊ ችግሮች ናቸው። ብዙ ስራም ሊሰራባቸው የሚያስፈልግና የተሰራባቸው ያሉም ናቸው። ሴቶች ልጆች በየወሩ የወር አበባቸው ወቅት አስፈላጊው መገልገያ በተለምዶ ሞደስ ፓድ የሚባለው እጅጉን እንደሚቸግራቸው ታውቃላችሁ። ከትምህርት ቤት በሱ ምክንያት በየወሩ እንደሚቀሩስ እንደ ሞደስ የሚጠቀሙበት ምን እንደሆነስ ታውቁ ይሆን እንዴ? እንዲህ አይነት ነገር በሬዲዮ ይወራል እንዴ የምትሉ ካላችሁ ስለ ወሲብ ስለ ኮንዶም ድሮ ይወራ ነበር። እንግዳችን አቶ ባልቻ ብርሃኑ በአዲስ አበባ ዩኒቨርሲቲ መምህር ናቸው። ካልተነጋገርንበት እንዴት ሊቀረፍ ይችላል ነው የሚሉት። ከእለታት አንድ ቀን ያጋጠማቸው ክስተት እሳቸውን ስለዚህ ችግር እንዴት እንዳሳወቃቸው ከዚያ ምን እንዳደረጉ ችግሩ ገና እንዳልተነካ አጫውተውኛል። የዓለም የሴቶች ቀን ነውና በዚህ ቀን ለእናንተ ለአድማጮቻችን እንዲያካፍሉ ነው የጋበዝኳቸው። አቶ ባልቻ ይህም በተመለከተ በሁለት ሺህ አመተ ምህረት በኢትዮጵያ አቆጣጠር በሁለት ሺህ አመተ ምህረት አካባቢ ለማስተርስ ቴሲሴ ለመስራት ፖስት ናታል ኬር ላይ ነበር ኢንተረስቴ ለመስራት እና ድህረ ወሊድ ከወሊድ ከወሊድ በኋላ በኋላ ያለ ኬርን በተመለከተ ልሰራ ነበር። እና እዚያ ላይ አጠኩሬ መጽሐፍ ጀመርኩኝ። ና አንድ ቀን ድንገተኛ ነገር ተከሰተ። እዙ አዲስ አበባ ነው፣ መንን አካባቢ ስድስት ኪሎ ቁጭ ብዬ ሻይ ጠጣ ነበር በረንዳ ላይ ና የሆነች ተማሪ እየሮጠች መኪና ልገጫት ድረስ በቃ ነብሷን ስታለች በቃ አላደለ። ደንግጣለች እና እየሮጠይ ብዙ ወጣቶች ከኋላ የታክሲ ረዳቶች፣ ሊስትሮች እና እየተከተሏት ያሯርጧት ነበር እና እኔ በተቀመጥኩበት አቅጣጫ ትመጣለች። ከዛ ወደ ሽርንቁላ ነገር አልፋ ትሄዳለች። እና ዩኒፎርም እንደለበሰች ነው። ከዛ ምንድን ነው ስላቸው ልጆቹን በአጠገቤ ስላለ ሲያልፉ መነገር የማይገባው ነገር ይነግሩኛል። እንደዚህ ደምታ ምናምን ነገር ልብሷ ምናምን ይሉኛል። አሁን እኔ ምሮጥ ኳርኩኝ ና ልጅቷ በቃ ሽበር ታደርጋለች ትንቀጠቀታለ ላ በላብ ሆናለች። ከዛ በኋላ ይችን ልጅ አጽናናሁ ና አንዲት ትልቅ ሴትዮ አየሁኝ አገኘሁኝ፣ ነገርኳቸው ነገረች ይለን ልጅቷ መጀመሪያ። ከዛ ልጆቹን አባረርኩና ይህንን ሞዴስ ገዛውና ከሱ ሰጥተዋቸው እሳቸው ቤት ወስደው ያው አጥበውም ብለው ልጅቷን ሸኝተዋል እና ተመልሼ ቁጭ አልኩና እዛ ሻይ ላይ ማሰብ ጀመርኩ። ይህ ነገር ወደ ገጠሩ ይብሳለች ልጅ ይሄ ባዮሎጂካል ተፈጥሯዊ ችግር ነው። ለምን እስፈራች? ለምንስ ያበሯታል? ልጆቹ እነዛ፣ ስንደት እንደ ነውር አዩት? የሚያሯሩጧት ልጆች ወደ ገጠሩ፣ አዲስ አበባ ከተማ እንዲህ ከሆነማ ገጠር የባሰበት መሆን አለበት። ዋይኖት ኖት ይህንን ሪሰርችን አልቀይረውም ብዬ በተነሳሳው በዛ ወቅት እንግዲህ ቀየርኩ። ጻደቀልኝ። በዩኒቨርሲቲው አዲስ አበባ ዩኒቨርሲቲ ነው፣ ነርሲንግ ስኩሉ ላይ እዛ እሱ ላይ ሪሰርችን ጀመርኩ። ሪሰርቹድ ለወስድ የፈለግኩት ወሎ ውስጥ ሀይ ሀይ ስኩል ነው፣ ፕሪፓራቶሪ ስኩል ነው፣ ሀይ ስኩል እዛ ሄድኩኝ። ትንሽ አንዳንድ ድርጅቶች ብጠይቅ ፈቃደኛ አልሆኑልኝም ይሄ አርሙፉል ትራዲሽናል ፕራክቲስስ አስወጋጅ ኮሚቴ እነሱን በግል ጠየኩ። ምንም የሚሰማኝ ሰው ሰው አጣሁ። አንዳንድ በኢሜል ጠየኩ። ምንም ሊረዱኝ አልቻሉም። አዲስ አበባ ዩኒቨርሲቲ አምስት ሺህ ብር ብቻ ነው የሰጠኝ። ያው ያቺን ይዤ ከራሴም ጨምሬ ሀይቅ ሀይ ስኩል የርኩኝ። በእውነት የሀይቅ ሀይ ስኩል መምህራን ችግሩን ተረድቶታል። በጣም ነው የረዱኝ። በጣም በጣም ከደሴ ጀምሮ ዘጠኝ አስር እና አስራ አንድ ና አስራ ሁለተኛ ክፍል ተማሪዎች ላይ ያገኘሁት ውጤት ለራሴ የሚያስደነግጥ ነበር። ያች ሀይቅ ከተማ ሀይ ስኩሏ ምንድን ነች? ከሶስት ወረዳዎች እስከ ስምንተኛ ክፍል ያላቸው ወረዳዎች ነው የሚባሉ አሉ። ከእነዚያ እስከ ስምንተኛ እስከ ስምንተኛ ክፍል ነው ያላቸው። ወደ ዘጠኝነኛ ክፍል ሲያልፉ ወደ ሀይቅ ነው የሚመጡት። ስለዚህ በግሩፕ በግሩፕ ሆነው ቤት ይከራዩና ስንቃቸው ይዘው እዛ ሆነው ነው የሚማሩት። አይቱ ተማሪዎች ለሁለተኛ ደረጃ ወደዛ ይመጣሉ። አዎ። እና ቤተሰብ የሚያስበው እንግዲህ ስንቅን፣ ደብተርና እስክሪብቶ፣ እርሳስ ይሄንን ነው። ልጆቹም አይናገሩም ቤተሰብም ይሄን ማውራት ነውር ስለሆነ ችግሩ የተዳፈነና ልጆቹም ዝም ብለው የተቀመጡ ነው። የወር አበባ ጉዳይ ማለት ነው። አዎ። የወር አበባ ሳኒተሪ ፓድ የምንለውን ለመግዛት ልጆቹም አይጠይቁም ቁም ቤተሰብም አይጠይቅም። ሥርዓት ስላላቸው በዚያ የተነሳ ነው እንግዲህ ኮንሽናሬ መጻ መጠንኩ ማሙ ትምህርት ቤቱ በጣም ነው በጣም ነው የተባበረኝ እና አስደንጋጭ ወይም አስገራሚ ልበለው ውጤቶችን ነው ያገኘሁት። በዚህ ህብረት የሱ ላይ አሁን አስተማሪ ትጠይቃላችሁ ወይም አንስ የወረባቸው ቢታይ ክፍል ውስጥ እንዳላችሁ ብዬ ስል ትፈራላቸው ወይ ነው ያልኩት። አሁን ፈራለን ያሉት ወደ ሰባ ሶስት ፐርሰንት ናቸው። የሚገርመው ነገር አንናገርም አንናገርም ያመናል ነው ከቤትም ማንን ነው የምጠይቁት? እንደው ከደፈራችሁ ማንን ነው እናቴን ሀያ ስድስት ፐርሰንት ነው ያሉት። ፋዘር ነጥብ አባት ማለት ነው ነጥብ ሰባት ፐርሰንት ነው አናናገርም እንፈራለን ያሉት ስልሳ ሰባት ፐርሰንት ናቸው። ጠቅላላው ለማንም አንናገርም አንናገርም እንፈራለን ያሉት እና ክላስ ውስጥ ውስጥ እንደው ምን ያህል ከፈተና ምክንያት በዙም ምክንያት አብሰንት ትሆናላችሁ? ሁልጊዜ እንቀራለን ያሉት ስድስት ነጥብ ሁለት ፐርሰንት ሲሆኑ አንዳንድ ጊዜ ያሉት ወደ ሰላሳ ስምንት ከትምህርት ቤት ስትቀሩ ምን ታሳብባላችሁ? ቤተሰብም አትናገሩም? የቀራችሁበት ምክንያት ለትምህርት ቤት ውስጥ እንዳሞኛል ብለን ካልን ሜዲካል ሰርቲፊኬት እንጠየቃለን ያሉት ወደ ሀያ አራት ፐርሰንት የሚሆኑ አሉ። ቤተሰብ አምጪ ስድቢጤ ከመምህራን ደረሰብን ያሉት ወደ ስድስት ፐርሰንት፣ ትንሽ በጥፊ በምን መመታት ወደ ነጥብ አምስት ፐርሰንት፣ አንዳንዶቹ ደግሞ እንደ ስፖርት ነገር እንዲሰሩ በግኝጤ እንግዲህ እያደረስኩበት ነው። ምን ተሰማት ባገኙት በዚህ ውጤት እጅግ በጣም ነው ያዘንኩት። ለካስ ችግሩ አለ። አዲስ አበባ ያው ነቃ ያለ ከተማ ነው ወደ ገጠሩ እየባሰ ይሄዳል ፍርሃቱ የሚል ነገር አዝማሚያ አለኝ። ምክንያቱም እዚያ አንዲት ልጅ እዚህ ላይ አሁን ብገልጸው ጥሩ ነው። ለምሳሌ ትምህርት ቤት የወር አበባ ቢታያቸው ምን ታደርጋላቸው ብዬ ጠይቄ ወረቀት እንጠቀምለን ያሉት አስራ አራት ፐርሰንት ነው። ጨርቅ ቀደን ሀያ አራት ፐርሰንት ነው። ሌሎቹ እንግዲህ ሶስት ነጥብ ስድስት ፐርሰንት ነው። ምንድን ነው አሁን እዚህ ላይ የወራ የወር አበባ አንዲት ልጅ እንደምናውቀው ምክንያት ልብሷ ተበክሎ ከታየ በገጠር ውስጥ ይሄ የወር አበባ ነው ብሎ የሚል ያለ ጥቂት ነው። ክብረ ንጽህናው ተደብሯል ነው ተበክሎ ከታየ ያ ደግሞ በልጅቷ ላይ የሳይኮሎጂካል ያለውን ችግር በቤተሰብ ላይ ህገ ክብረ ንጽህና ምን ያህል ክብር እንዳለው እናውቃለን። እና በቤተሰብም በልጅቷም ላይ ያለ ችግር የሚያስከትልባት አለ። በትምህርት ቤት ደረጃ ትምህርት ቤቶች ትምህርት ቤቱ አዘጋጅቷል ለዚህ ለሞደስ መጣለያ የት ነው የምትሉት? ሽንት ቤት ያሉት ወደ አርባ ሰባት ፐርሰንት ይሆናሉ። ሽንት ቤት ሄደን ክላስ ውስጥ ወደ ኋላ በመቅረት ተማሪዎቹ ሌሎቹ ሲወጡ እንቀይራለን ያሉት ወደ አራት ፐርሰንት ይሆናሉ። ትምህርት ቤት ካለው ጫካ ውስጥ ወይም የሆነ ዛፍ ውስጥ አካባቢ በመሄድ እንቀይራለን ያሉት ወደ አስራ ስድስት ፐርሰንት ነው። ቤት ሄደን ቀይራለን ያሉት ሰላሳ ስድስት ፐርሰንት አካባቢ ናቸው። ባለ አስራ አንድ ነጥብ የመፍትሄ ሀሳብ ወይም ፕሮጀክት ሀሳቦች አቅርቤ ያለው ብለውኝ ነበር። እሱን ዘርዝረው። ይቅርታ ዘጠኝ ናቸው፣ ዘጠኝ ናቸው፣ ዘጠኝ ነጥቦች። እሺ፣ ትምህርት ቤቶች ራሳቸው መምህራን በዚህ በኩል ስልጠና ያስፈልጋቸዋል ብዬ በተማሪዎቹም ላይ እንደዙ መናገር ያስፈልጋል ማለት ነው በትምህርት ቤቶች፣ በዩኒቨርሲቲዎችም በሌላም ህጉ መኖር አለበት። ሩልስ ኤንድ ሬጉሌሽን መኖር አለባቸው። ተማሪዋ መብቴ ነው ፈቃድ ለመጠየቅ ከክላስም ሆነ ከምን ከፈተና ብላ መጠየቅ ትችላለ። እያንዳንዱ ትምህርት ቤት አነስተኛ ምትሆን ክሊኒክ፣ ሚኒ ክሊኒክ መዘጋጀት ያለበት ነው። ሌላ ሰልፍ ሜድ ሳኒተሪ ባ ምን ማለት ነው፣ ሴት ልጆች ራሳቸው ቤተሰብ መጠየቅ ከፈሩ እራሳቸውን ለምን አዘጋጅተውት እንደገና እንደገና እያጠቡት የሚጠቀሙበት አናዘጋጅም በማለት ሜሪ ጋር እየሰራ ነው ያለ ነው። ወይዘሮ ሜሪ ጋር እየሰራ ነው ያለ ነው። ይሄ ነው። ይታጠባል፣ እንደገና ይጠቀሙበታል። ቢያንስ ሶስት አቨሬጅ ላይ ይሄ የተሰፋ ጨርቅ አለ። እራሱ ዲዛይን አለው። እሱን አሰፋፉን ካስተማርናት መጠቀም ትችላለች የሚል ብለን አሁን እየሰራንበት ያለ ነገር ነው። ወይዘሮ ሜሪም እዚህ ላይ እየረዱ ነው። ሌላ ትምህርት ቤት ካምፓስ ውስጥ ለዚህ ተብሎ እንግዲህ ትምህርት ቤቱ ዩኒቨርሲቲዎችንም ያው የዞር ከያየሁት ነገር ነው ማቀው ነው። እኔም አዲስ አበባ ዩኒቨርሲቲ ነው የምሰራው። ኮሌጆች ምንም ለዚህ ተብሎ የመቀየሪያ ቦታ ወይም መጣያ ቦታ የተዘጋጀ የለም ማለት ይቻላል። የሴቶችና የወንዶች ስለዚህ ይሄ ነገር መጸዳጃ ቤት የሴቶችና የወንዶች መጸዳጃ ቤቶች ተለይተው እነዚህ ልጆች አንዳንድ አዎ፣ እንደሱም አለ። ፕለስ በተጨማሪ ለዚህ ተብሎ ቢዘጋጅስ ምን አለበት? ሌላ ኮሚኒቲ ውስጥ ገብተን ህብረተሰቡ ውስጥ ገብተን በሰፊው ማስተማር አለብን። ይሄ ችግር ኢትዮጵያ ውስጥም ብቻ ሳይሆን እኔ ግምቴ ከኢትዮጵያ ውጭም ይኖራል። ከአህጉራዊ ችግር ነው እንደምረዳው እና እንዳነበርኩት እና እነዚህን የመሳሰሉ ሪኮማንዴሽኖች ጥፍ ያለው እና በተግባር ላይ ለመዋል ሰፊ ስለሆነ ችግሩ የግድ ፈንድ የሚያስፈልግ ይመስለኛል። ስንት ጊዜ ሆነ ይሄንን ጥናት ካደረጉ አቶ ባልቻ? በሁለት ሺህ አመተ ምህረት ነው የሰራሁት። ስለዚህ ሰባት አመት ወይዜሮ ሜሪ የዛሬ አምስት አመት ነው የመጡት እኔ ጋር የተገናኘ ነው። አምስተኛው አመታችንን ባለፈው እዚህ አዲስ አበባ መጥተው ነበር መነን ትምህርት ቤት አክብረናል። እና እዚህ አዲስ አበባ ውስጥ አንዳንድ ትምህርት ቤቶች ተማሪዎችን አሰልጥነናል፣ መምህራንንም አሰልጥነናል። እንደ ትልቅ እንደ ስራ ይበዛብኛል። በእርግጥ እኔም ትንሽ የህመም ችግር ስላለኝ እያገለገለችኝ እና እየረዳችኝ ያለችው መምህርት ባለቤት ወይዘሮ ኤልሳ ሀይለ ማርያም ትልቅ አስተዋጽኦ እያደረገች ለመምህራን ሌሎችም አሉ። በዚህ ላይ የሚረዱን ትርፍ ጊዜያቸውን እየሰዉ ጥሩ እየሄደልን ነው። አዲስ አበባ ከተማን እንኳን ማዳረስ አልቻልንም። ያሉትን ትምህርት ቤቶች የተወሰኑ ትምህርት ቤቶች፣ በህብረተሰቡ ዘንድ ያለው ግንዛቤ ይሄ ነገር የተፈጥሮ ጉዳይ ነው። የተፈጥሮ ችግር ነውም አልለውም፣ ምክንያቱም ሴት ከመሆን ጋር የሚመጣ ነው። እንደውም የተፈጥሮ ስጦታ ነው ማለትም ይቻላል። ይህንን ለመገንዘብ ያለው እርምጃ ምን ይመስላል፣ አቶ ባልቻ? ይሄ እንግዲህ ያልገባንበት ነው። በሪኮማንዴሽን ላይ ያስቀመጥኩት እንጂ ህብረተሰብ ውስጥ ከከተማ እስከ ገጠር፣ በተለይ ወደ ገጠር ወረድ ብለን ህብረተሰብ ውስጥ ችግር እንዳልሆነ በግልጽ ቤተሰብ አባትና እናት ልጆች በዚህ ላይ መወያየት እንዳለባቸው ነገሩን እኮ በግልጽ ከተናገሩት በግልጽ እኮ ቤተሰብ የወር አበባ መከላከያ መግዣ አጥቶ አይደለም አለመናገሩ ነው ችግሩ። አፍረቱ ነው ችግሩ። ስለዚህ በግልጽ እንዲናጋገሩ ለማድረግ ህብረተሰቡ ውስጥ ገብተን ስልጠና መሰጠት አለብን። በእርግጥም ደግሞ ምናልባት አቅም እንኳን ባይፈቅድ ለቤተሰብ በየወሩ ይሄንን ለመግዛት ሁለት ልጅ ሶስት ልጅ ያለው ቤተሰብ ይኖራል። ለአንድ ልጅም ሊያቀት ይችላል። ነገር ግን እንዳሉት ይሄንን በየጊዜው በተደጋጋሚ ራሳቸው ልጆቹ ከተለያዩ የጨርቅ አይነቶች ሰፍተው የሚጠቀሙበትን እንኳን ለማስለመድ በጉዳዩ ላይ በግልጽ መወያየት ያስፈልጋል። ትክክል ዓለም የሴቶች ቀን ነውና ማርች ኤይት ማርች ስምንት በዚህ አጋጣሚ ያሎትን ጥሪ ያሰሙና ወደ ባለቤቶ ይመሩኛል። እሺ፣ አመሰግናለሁ። ሴቶች ተፈጥሮ ነው፣ ልክ እንደ ወሊዱ ይህ ከእግዜር የተሰጣት ነው። እንደ መቁጠር የለበትም። ነገር ግን ባህላችን ይህን ነገር ግልጽ ለመናገር ሴቶች ልጆቻችን ይፈራሉ። ሴቶች ባሉበት ሁሉ ጥናቱ በትምህርት ቤት ይሁን እንጂ በፋብሪካም፣ በቢሮም በሁሉም ቦታ ላይ ይሄ ችግር አለ ብዬ ገምታለሁ። ይህንን ነገር ለመስበር የሁሉ ትብብር፣ በተለይ የተማረው ክፍል፣ የመገናኛ ብዙኃን እርብርብ ይጠይቃል። ስለዚህ እንረባረብበት። ሰፊ ነው። በኢትዮጵያ ብቻ ተወስኖ የሚቀር ነገር አይደለም። ያልተነካ ችግር ነው። ስለዚህ ሁላችንም እንረባረብበት እላለሁ። አመሰግናለሁ። አቶ ባልቻ ብርሃኑ በጣም አድርጌ አመሰግናለሁኝ። እግዜር ይስጥልኝ። ወደ ወይዘሮ ኤልሳቤጥ ይምሩኝ። ሄሎ፣ ጤና ይስጥልኝ ወይዘሮ ኤልሳቤጥ። ጤና ይስጥልኝ። እንኳን ለዓለም የሴቶች ቀን አደረሰዎት። አሜን እንኳን አውራ አደረሰን። እኛ ትምህርት ቤት ላይ ነው አስተማሪ እንደመሆን ይመጣል። የት ነው የሚያስተምሩት ወይዘሮ ሳ? የካቲት አስራ ሁለት መሰናዶ ትምህርት ቤት የበድሮ መነን እቴጌ መነን ትምህርት ቤት የነበረው። እሺ እቴጌ መነን የነበረው እና እዛ በምናስተምርበት ጊዜ ተማሪዎች ኖርማሊ ሲመጣባቸው አስፈቅደው ለመውጣት ይፈልጋሉ ማለት ሚስ ያደርጋሉ ማለት ነው። ከግቢም አስፈቅደው ለመውጣት አስወጡንም ይላሉ እና ተማሪዎች የስርዓት እጽወታ ክበብ ስለነበረን ተማሪዎች ነበሩ። ኢዛና አበባ የሚባሉት በአሁኑ ሰዓት ዩኒቨርሲቲ ጨርሶ ስራቸው ይዘዋል። ሺ ዘጠኝ መቶ ሰማኒያ ዘጠኝ አመተ ምህረት አካባቢ ነበር ትዝቤ ላይ ለምን ሞዴስ መግዣ ቆሎ ሽጠን ድራማ ሳይተን ለምን አንገዛም ተማሪ ለምን ይወጣል የሚል ሀሳብ አመጡ። በክበባችን ማለት ነው የስርዓት እጽወታ ክበብ የልጃገረዶች ና ክበብ አለን። ኖርማሊ በትምህርት ቤቶች እሺ። ከዛ ከዛ በኋላ እሱን ጀመርን፣ ግን አልተሳካልንም ማለት የተወሰነ እንትን ፌል ያደርጋል የተወሰነ ያዝ፣ ለአንድ አመት ማለት ነው። ከዛ በኋላ ደግሞ ከክበቡ ሁለት ሁለት ብር እያዋጣን ደግሞ ለተማሪዎች መስጠት ጀመርን ማለት ነው የስርዓት ጽወታ ክበብ አባላት። እዛ ደግሞ እንደዛ እያደረግን እንዳለን ማለት ሁል ጊዜ አይሟላም እና እንደዛ እያደረግ በምንሄድበት ጊዜ መጨረሻ ላይ ደግሞ ባለቤት ይህን ሪሰርች አግኝቶ ሜሪ ጋር አገናኘን። ራሳቸው ተማሪዎች እንዲሰሩ እንዴት እንደሚሰራ አሳየችን ማለት ነው። ከእሱ ጋር ሄጄ ነው እንደውም ትዝ ይለኛል፣ የካቲት ሆስፒታል ሄጄ ነው እያየሁት ከነርሶች ጋር ሄጄ አየሁት። ወይዘሮ ሜሪ ሞራን እንግዲህ ግርልስ ቱ ውመን የሚባለውን በዚሁ ጉዳይ ላይ የሚሰራ ድርጅት የመሰረቱት ናቸው። አዎ እና አሳየችኝ። ከዛ በኋላ እኛ ትምህርት ቤት ጀመርኩት ማለት ነው። እኛ ትምህርት ቤት ከጀመርኩኝ በኋላ አስተማሪዎችንም አሰለጠንኩኝ ተም አስተማሪዎችን አሰለጠንኩኝ። ከዛ ጉለሌ ክፍለ ከተማ አብዛኛው ትምህርት ቤት ተማሪዎችም አስተማሪዎችንም አሰለጠንኩኝ ማለት ነው። ጉለሌ ክፍለ ከተማ፣ የካ ክፍለ ከተማ አንድ ሶስት ትምህርት ቤት፣ አዲስ ከተማ አንድ ትምህርት ቤት አሰለጠን ማለት ነው። ጉለሌ አብዛኛውን አሰልጥነናል። እና ደህና ማለት ተማሪዎቹ በጣም ደስ ይላቸዋል። ኢኮኖሚካሊም ይረዳቸዋል ማለት ነው። ራሳቸው ሰርተው እንዲመጡም እያደረግን ጥረት እያደረግን ነው። ኢኮኖሚካሊ ግን ጨርቅ ምናምን ያስፈልጋል፣ እርዳታ ይፈልጋል። ሜሪት አደርግልናለች ግን ይህን ያህል እንትን አይደለም። አቶ ባልቻም እንዳሉት ችግሩ የአንድ አካባቢ የአንድ ትምህርት ቤት ወይ የአንድ ከተማ አይደለም አገር አቀፍ ችግር ነው ና እንደዚህ በአንድ ሰው በሚረዳው ሊሆን የሚችል አይመስለኝም። አይደለም ኢቭን ራሱ አምሪፍ ኢትዮጵያም እኮ ይረዳናል ማለት አንዳንድ ስልጠናዎች እንድንሰጥለት ያደርገናል ጥቃቅንና እነዚህ የተሰባሰቡ ልብስ ሰፊዎች እነሱ አሰልጥኑልን ብሎ ነበር። አሰልጥነናል። ትምህርት ቤቶች አሰልጥኑ ብሎ እንደገና ሲንጀር ሰጥተዋል። አንድ ሶስት ሲንጀር ሜሪ አንድ ሲንጀር ለእኛ ትምህርት ቤት ሰጥተናለች። መስፊያው ማለት ነው እና ግን ራሳቸው አዲስ መርፌ ገዝቶ ግን መስፋት ምንም አይነት ችግር የለውም እና ብዙ ተማሪዎች ይጠቀሙበታል። በአሁኑ ሰዓት ወይዘሮ ኤልሳ መቼም ምንድን ነው ይሄ ችግር ብሎ የሚያዳምጥ ሰው ምንድን ነው የሚያወሩት ብሎ የሚያዳምጥ ሰው ቢኖር በየወሩ የሚያስፈልገውን ለሶስት ቀን የሚሆን ለአራት ቀን የሚሆን እየለወጠች የራሷን ንጽህና የምትጠብቅበትን ሞዴስ ወይም ፓድ ለመግዛት አቅም ባለመኖሩ ነው። ራሳቸው እየሰፉ እንደገና እየታጠበ እየደረቀ በየወሩ የሚጠቀሙበትን ማዘጋጀት የሚለው ሀሳብ የመጣው አይደለም ነው። የግዢው ስለማይቻል ግዢው አይችሉትም። ምን ያህል ነው የሚያወጣው? የውጭና የሀገር ውስጥ የሚባል አለመሰለኝ። ደግሞ ምን ያህል ነው ዋጋው? ሚኒመም አስራ አምስት ብር ነው። ቀላል አይደለም። እንደገና ደግሞ ለጤንነትም ይሄኛው ይሻላል። በዚህ ላይ ደግሞ ከአንድ ቤት አንድ ልጅ ብቻ ላትሆን ትችላለች። ሁለት ሶስት ልጅ ያለበትን ቤት ይኖራል። በጨርቅ የሚሰራውን መከላከያ ወይም መጠበቂያ ለመስፋት እራሱን የቻለ የጨርቁ አቆራረጥ፣ የጨርቁ አይነት፣ ያሰፋፉ ሁሉ ነገር በጥናት የጥናት ላይ የተመሰረተ ነው፣ አይደለም ወይዘሮ ኤልሳቤጥ አስተምረናል። ከወይዘሮ ኤልሳቤጥ ሀይለ ማርያም ጋር ያደረግነው ውይይት አላበቃም። በቀጣይ መስተዋት ፕሮግራም ይዤ እመለሳለሁ። ለአሁኑ መምህርት ኤልሳቤጥን አመሰግናለሁ። አቶ ባልቻና መምህርት ኤልሳ በተደጋጋሚ ወይዘሮ ሜሪ እያሉ ሲያወሷቸው የነበሩት ሚስስ ሜሪ ሞራን ገርልስ ቱ ወመን የተሰኘ በጎ አድራጊ ድርጅት የመሰረቱ ናቸው። ከእሳቸውም ጋር ያደረግኩት ውይይት አለ በመጪው መስተዋት ይዤ መለሳለሁ። ሰጋገቡ ከቻለው ገላሺ ልቤን ይዘሽ ደሽ አይኔ ከተልሺ አይኔ ከተልሽ እርካቡ ንረግጠሽ ልጓም ጨብጠሺ ኮርቻ አቀማመጥ አሰጋገርሽ ያሰጋገረ ሲናጥ ሲውረገረግ እዩን ሲል ገላሺ ከጀርባና ከፊት አንክሮ ላየሽ እነትም እንትዋ እንትዋ Mun too wabbin, Mun too wabbin, Mun too wabbin, Mun too wabbin, too to a Nazi of Batom, to to to

Că coasă ca Că cea de Că și deși Ai de cățăleși De capul pe deși de cea că m-a venit Al am I'm the one that's going to do what? i Guriker, Guriker, watch Guriker, Guriker, አረ፣ ኩሩበት የመስታወት አድማጮቻችን ኩሩ ኩሩ ኩሩ። ግሩም ዜማ ነው። ግሩም ዜማ ስለሺ ደምሴ ጋሽ አበራ ሞላ ልዩ ነው። አድማጮች፣ የመስታወት ዝግጅት ወደ መገባደዱ ተቃርበዋል። በዝግጅቶቻችን ላይ ያሏችሁን አስተያየቶች ላኩልን። የስልክ ቁጥራችን 2022059942 የውስጥ መስመር 14 ነው። ያለፏችሁን ዝግጅቶች ቪኦኤ ኒውስ ዳት ካም ስላሽ አምሀሪክ ላይ መከታተል ትችላላችሁ። በፌስቡክና በትዊተርም ቪኦኤ አምሃሪክ ብላችሁ ተከተሉን። አድማጮች ለአራት ሰዓት የሚቀሩን ጥቂት ደቂቃዎች ናቸው። የምሽቱን ዜናዎች በድጋሚ እናሰማቸዋለን። እስከዚያው በዚህ ዜማ እንቆይ። የተከበራቸው አድማጮች በመስታወት ዘና እንዳላችሁ ብዙ ቁም ነገርንም እንዳገኛችሁ በመተማመን እንኳን አብራችሁን ቆያችሁ እናመሰግናለን። እስካሁን አብራችሁን ስለ ቆያችሁ ማጠቃለያ ዜና ላሰማችሁ። አሜሪካውያን ሀገራቸውን የተሻለች ለማድረግ አብረው እንዲሰሩ ፕሬዚደንቷ ባራክ ኦባማ ጥሪ አሰሙ። ፕሬዚደንቱ ይህንን ጥሪ ያሰሙት የደም እሁድ ተብሎ የተጠራው የሴልማ የጥቁሮች ሰልፍ የፖሊስ ጥቃት አምሳኛ ዓመት ሲታሰብ ትናንት ባስተላለፉት መልእክት ነው። ምንም እንኳ ለእኩል ዕድሎች የተጀመረው ጉዞ ባይጠናቀቅም አንዳችም ለውጥ አልተገኘም የሚልን ሀሳብ ግን አልጋራም ብለዋል። ፕሬዚደንቱ ሴልማ አላባማ ላይ ለተሰበሰቡ በሺዎች የሚቆጠሩ ዝክረኞች ባሰሙት ንግግር ኢራቅ ውስጥ ቲክሪት ከተማን ለመቆጣጠር ጥቃት የከፈቱት የኢራቅ መንግስት ኃይሎችና የተባበሩት ሺአ ታጣቂዎች በከተማይቱ ዙሪያ የሚያካሄዱትን ውጊያ አጠናክረው እንደቀጠሉ ነው። የኢራቅ ኃይሎች በዩናይትድ ስቴትስ ከሚመራው ጥምረት ድጋፍ ሳይጠይቁ በኢራን ተዋጊዎች የታክቲክ እገዛ ኢራቅና ሶርያ ውስጥ ዛሬ ድብደባዎችን ሲያካሄዱ መዋላቸው ታውቋል። ዓለም አቀፍ ዕውቅና ያላቸው ነገር ግን በሀገር ውስጥ መንበረ ሥልጣናቸው አደጋ ላይ የወደቀው የየመን ፕሬዝደንት አብዱራቡ መንሱር ሀዲ አደን ከተማ ላይ ተንቀሳቃሽ መናገሻቸውን አቆሙ። ክቡራትና ክቡራን፣ የዜናው ሰዓት በዚሁ አበቃ። ጤና ይስጥልን። መልካም ምሽት። ሰሎሞን አባተነኝ ዜናውን ያሰማኋችሁ። የአሜሪካ ድምጽ ሬዲዮ በ25ና በ31 ሜትር ባንዶች በአጭር ሞገድ ከምሽቱ 3 ሰዓት ጀምሮ ሲያስተላልፍ የቆየው ዝግጅት በዚሁ ተጠናቋል። ነገ ከምሽቱ በአንድ ሰዓት በቀዳሚው ዝግጅታችን በሶስት ሰዓት ደግሞ በመደበኛው ስርጭት እስከምንገናኝ የምንሰናበታችሁ ቆንጂት ታዬና ዝግጅታችንን ከመራልን ከደሳላይ መኮንን ጋር በመሆን ሄኖክ ሰማ ጊዜርነን ሰላም፣ ደህና ደሩ፣ ደህና ደሩ።